የጀርመንና የፈረንሳይ ፖለቲከኞች የሁለቱ አገሮቻቸውን ግንኙነት መልካምነት ያስታወቁት ባለፈው የሳምንት መጨረሻ በሚዩኒክ ጀርመን በተካሄደው የጸጥታ ጉባኤ ላይ የተገኙት የፈረንሳይ ጠቅላይ ሚኒስትር ማኑዌል ቫልስ በብዛት ወደ አውሮፓ የገቡትን ስደተኞች በመከፋፈሉ ጥያቄ ላይ የጀርመን መራሄተ መንግስት አንጌላ ሜርክል ባቀረቡት ሀሳብ ላይ በፓሪስና በበርሊን መካከል ትልቅ ልዩነት እንዳለ ካጎሉ በኋላ ነበር። ቫልስ ቀደም ሲል በሰጡት አንድ ቃለ ምልልስም ላይ የሜርክልን የስደተኞች ፖሊሲ ለዘለቄታው ሊቀጥል እንደማይችል ነበር ያመለከቱት። የተገና አሰጣጥን ጉዳይ በተመለከተ በወቅቱ በአውሮጳ አንድ የጋራ ፖሊሲ እንደሌለ በጀርመን ፌዴራዊ ምክር ቤት ቡንድስታክ የተወከሉት የክርስቲያን ዴሞክራቶች ህብረት እንደራሴ አንድሪያስ ዮንግ በማስታወቅ ችግሩ መፍትሄ ሊገኝለት እንደሚገባ ጠቁመዋል። ለተቸገሩ ተገን መስጠት የጀርመናውያን መሰረታዊ ግዴታ ብቻ ሳይሆን የአውሮጳውያንም መሰረታዊ እሴት ነው። አውሮጳ የቀኝ አክራሪዎችን በመፍራት ይህንኑ እሴቷን የምትተውበት አሰራር የተሳሳተ ይሆናል። ይህን ክስተት ጀርመን ውስጥ ብቻ ሳይሆን በፈረንሳይም እያየነው ነው እና በተለይ በፈረንሳይ የሚገኘው ሶሻሊስታዊ መንግስት ለዚሁ እሴት እንደሚቆምና በመጨረሻም ለችግሩ በጋራ በአስቸኳይ አስፈላጊ የሆነውን አንድ መፍትሄ እንደምናገኝለት ተስፋ አደርጋለሁ ይፈልጋሉ። የአውሮፓ ህብረት አባል ሀገራት ርዕሳነ ብሔርና መራህያነ መንግስት በነገ ውለት በብራስልስ ቤልጅየም በሚያካሂዱት ጉባኤ ላይ የህብረቱን የውጭ ድንበር በማጠናከሩና ስደተኞችን በመከፋፈሉ ሀሳብ ላይ እንደሚቀራረቡ የጀርመን መራሂተ መንግስት አንጌላ ሜርክል ተስፋ ቢያደርጉም ይህ ገሃድ መሆኑን የጀርመናውያንና ፈረንሳውያን የፖለቲካ ተቋም ባልደረባ አይሊን ኬለር ተጠራጥረውታል። ጀርመን እና ፈረንሳይ ካልተስማሙ ዋነኛ ውሳኔዎች ላይ መድረስ አዳቃች ነው። አይሊን ኬለር እንዳስረዱት የህብረቱን የውጭ ድንበር ቁጥጥር ማጠናከርና ወደ አህጉሩ የሚገቡትን ስደተኞች ቁጥር ለመቀነስ እንዲቻል ለቱርክ የፊናንስ እርዳታ ይሰጥ በሚለው ሀሳብ ላይ ጀርመንና ፈረንሳይ የያዙት ተቀራራቢ አመለካከት ለችግሩ ገላጋይ ሀሳብ እንዲደረስ ይረዳ ይሆናል። በአውሮጳ ምክር ቤት በተወከሉት የፈረንሳውያኑ የዴሞክራሲያዊ ንቅናቄ ፓርቲ እንደ ራሴ ሲልቪ ጎላክ አስተያየት ግን ፈረንሳዊው ጠቅላይ ሚኒስትር ማኑዌል ቫልስ የመራሂተ መንግስት አንጌላ ሜርክልን ጥያቄ በገዛ ሀገራቸው ጀርመን መቃወማቸው ትክክለኛ ካለመሆኑም በስተቀር የመፍትሄ ማፈላለጉን እርምጃ የተወሳሰበ እያደርገዋል። እንደማስታውሰው ድሮ ወጣት ሳለሁ በጀርመንና በፈረንሳይ መካከል የሚፈጠሩ ችግሮች በሌላ ዘዴ ነበር የሚመክርባቸው። በዚህም የተነሳ ፓሪስ ጀርመንን እንዴት ልትረዳ እንደምትችል ዲፕሎማሲያዊ መንገድ ማፈላለግ በተገባት ነበር ያሉት ሲልቪ ጎላ፣ አንጌላ ሜርክል የህብረቱ የውጭ ድንበር ይከፈት በሚል በተናጠል የተከተሉት ፖሊሲያቸው በጀርመንና በፈረንሳይ ግንኙነት ላይ በወቅቱ አሉታዊ ተጽዕኖ ማሳረፉ እንደማይካድ አስታውቀዋል። ይሁንና ይላሉ ሲልቪ ጉላ፣ የስደተኞቹ ቁጥር ሲቀንስ የሁለቱ ሀገራት ግንኙነትም መሻሻሉ አይቀርም።